መቀሌ ከተማ በስተምዕራብ አቅጣጫ በምትገኝ ቶጎጓ እዳጋ ሰሉስ በምትባል መንደር ደረሰ በተባለ የአውሮፕላን ጥቃት ለገበያ ተሰብስቦ የነበረው ህዝብ ላይ ጉዳት እንደደረሰበት ለአሜሪካ ድምጽ አስተያየት የሰጡ ተናገሩ። የአይን ምስክሮች ጉዳት የደረሰባቸው ሰዎች ወደ ሕክምና እንዳይገቡ አምቡላንሶች እንዳያልፉ በወታደሮች ተከልክለዋል ብለዋል። የኢትዮጵያ መከላከያ ሰራዊት አዛዥ ጀነራል ብርሃኑ ጁላ በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ ጥቃት አልተፈጸመም ብለዋል። የመቀሌው ዘጋባችን ሙልጌታ አጽባሀ በተከታዩ ዘገባ ዝርዝሩን ይነግረናል። ከመቀለ ከተማ በስተ ምዕራብ አቅጣጫ 25 ኪሎ ሜትር ርቀት የምትገኝ በንደርታ ወረዳ ደብረ ናዝሬት ቀበሌ ቶጉጋ ዕዳጋ ሰሉስ በተባለ ስፍራ ድብደባው መፈጸሙ የዓይን ማኞች ገልጸዋል። ድብደባው ትናንት ማክሰኞ ሰኔ 15 2013 ዓ ምት ከቀኑ ስድስት ሰዓት አካባቢ ለገበያ ተሰብስቦ በነበረ ሕዝብ ላይ ተፈጸመ ብለዋል። ድብደባው በሰውና እንስሳት ላይ ጉዳት ማድረሱም ተናግረዋል። ቡና በመሸጥ እንደምትተዳደር የተናገረችው ብርሃን ገብር ህይወት የተባለች አብ ገዛ ውሽጢ እየ ነረ መጀመርታ። እዛ ነዋሪ ነኝ በቤት ውስጥ ነበርኩ። መጀመሪያ በገበያው ነበር የመታው። ከዛ ደግሞ ቤቶች እጄ ተሰብሯል። ብዙ የተቆራረጠ ሰው ነበር። እየተሻገርኩ ነው የመጣሁት። ብዙ ነው ነው ያለችው። በአካባቢው የህክምና እርዳታ ያላገኙ ሰዎች እንዳሉ ነው የምትገልጸው። ወደ መቐለ አይደር ሪፈራል ሆስፒታል ለህክምና ከቦታው የገቡ አምስት ሰዎች መሆናቸው ተነግሯል። ከነሱ አንዷ ደግሞ የሁለት ዓመት ከአራት ወር ህፃን ትገኛለች። የህፃኗ ሐኪም ዶክተር ገነት በለጸም ኤልዳና ከገበያ ቀን ላይ ተደብድቦ እዛ ገበያው ላይ ሱቅ ቤት ነበራቸው። እዛ ከአባት ዋጋ ነበረች። እዛ ፍንጣሬ መጥቷት ነው የመጣችው። ፍንጣሬው በሆዷ ነው የገባው። በምትንፈሻ አካሏ ነው የወጣው። በላንግ ምንለው ደም አስፈልጓት ነበረ። ደም ተሰጥቷት ነው ኦፕሬሽን የገባችው። ኦፕሬሽን ገብታ ደግሞ ብዙ ቦታ ላይ ነው የተገኘው ጉዳቱ። አንዱ ስቶማክ ምንለው መበሳት ነበረ። ሌላ ደግሞ ሊቨር ምንለው እሱ ላይም ነበራት። ሌላ ደግሞ ዲያፍራ የምንለው አካባቢ በሶስት ላይ ነው የነበራት። አሁን ያለችበት ሁኔታ እዚህ ሕጻናት የጽኑ መከታተያ ክፍል ነው ያለችው። መተንፈስም ብዙ ትን ስላልቻለች የመተንፈሻ አካሏት ቱቦ አላት እና ያለው ሁኔታ ይሄ ነው። የህፃኗ አባት ደግሞ በእግሩ ላይ ጉዳት ደርሶ በንት ወደ ሕክምና እንዳይገባ ግን በመንገድ ላይ እንደሌሎቹ ተከልክለዋል ተብሏል። ሌላው ከመቀለ ወደ ገበያው ለአልባሳት ንግድ ተጉዞ በድብደባው ደግሞ የቆሰለም ነጋሲ በረሀ እየተባለ በበኩሉም አጠገቡ ሶስት ሰዎች የሞቱ ማየቱ ነው የሚገልጸው። በስራ ላይ እያለን መጥታ ደበደበችን። መጀመሪያ እንደመታች ወደቅኩ። ብዙ ሰዎች ሲጎተቱ ነበር። እኔ ደህና ስለሆንኩ ነው የተንቀሳቀስኩት። በአይኔ ሶስት ሰዎች የሞቱ አይቻለሁ። ብዙ እንስሶች፣ አህዮችና ሌሎችም ሙተዋል። ብዙ እዛ የቀሩ አሉ ነው ያለው። በአካባቢው ታጣቂዎች ነበር ወይ ተብሎ የተጠየቀው ነጋሴ ለገበያ የተሰበሰበ ህዝብ እንጂ ታጣቂዎች አላየሁም ብሏል። ሕክምና ለማግኘት እየመጡ በነበሩበት ወቅት ደግሞ በወታደሮች እንዳያልፉ ተከልክለው እንደነበርና በአርሶ አደር ቤት ከቆዩ በኋላ ተፈቅዶላቸው እንዳለፉ ነው ነጋሴ ተናገረው። ሌሎች ግን ብዙ ማለፍ ያልተፈቀደላቸው አሉ ብሏል። የአምቡላንስ ሹፌር የሆነው ካሱ ጸጋይ እየተባለ በበኩሉም ጉዳት የደረሰባቸው ሰዎች ለማምጣት አምስት ጊዜ ተጉዘን ሆኖም ማለፍ አትችሉም ተብለን ተከልክለን ተመልሰናል። ብሏል የኢትዮጵያ መከላከያ ሰራዊት ነው የከለከለን። የከለከለን ምክንያት ጁንታ ጁንታ፣ አሁንም የተመታው ጁንታ ነው። የኛ ወገና እያለ ሲያግዝ የነበረ ሰለማዊ ህዝብ ሳይሆን ተጋኝ ነው። ራሱም ምግብ፣ ጠላ፣ ወተትም ሳይቀር ሲያማላለስ የነበረ ነውና ለዚህም አይገባውም ነው የተሰጠን ማለት ነው። ይኸው አምስት ጊዜ ተመላልሰናል። እስካሁን በድብደባው ያለፈ የሰው ህይወትና የቆሰሉ ሰዎች ቁጥር ለማወቅ አልቻልንም። ትናንት ሰኔ 15 በሀውዜን ላይ የደረሰ የአውሮፕላን ድብደባ 33ኛ ዓመት ለመዘከር በክልሉ ያሉ የመንግስት መስሪያ ቤቶችና እንዲሁም ባንኮች ዝግ ሁነው የትግራይ ሰማዕታት ቀን በሚዘከርበት ነው። ክስተቱ የተፈጸመው የኢትዮጵያ መከላከያ ሰራዊት ኢታማጆርሹም ጀኔራል ብርሃኑ ጁላ በጉዳዩ ላይ ተጠይቀው በሰላማዊ ሰው ሳይሆን በታጣቂዎች ላይ ነው ጥቃቱ የተፈጸመው ብለዋል። ይህ ሐሰት የጠላት ወሬ ነው ብለዋል። ጥቃቱ አስር ሰዓት ከቀትር በኋላ እንጂ ስድስት ሰዓት ቀትር ላይ አይደለም የተፈጸመው። በዚህ ሰዓት ደግሞ ገበያ የለም ብለዋል ጀኔራሉ። ጥቃቱ ምግበይ በሚባል የሚመራ ታጣቂ ኃይል ላይ በእሳቸው አገላለጽ ደግሞ የወንበዴ ኃይል ላይ የተወሰደ እርምጃ ነው ሰላማዊ ሰው ላይ አይደለም ነው ያሉት ጀነራል ብርሃኑ ጅላ። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ከዚህ ከትግራይ ከደረሰው ጥቃት ጋር በተያያዘ ለሁለት ሳምንት በትግራይ ክልል የተለያዩ ከተሞች በመዘዋወር ስትዘግብ የቆየችው የአሜሪካ ድምፅ ዘጋቢ ሄዘር መርዶክ በኢትዮጵያ ከቀናት በፊት የተካሄደውን ምርጫ ለመዘገብ ከምትገኝበት አዲስ አበባ ሆና በትግራይ ውስጥ ደርሷል ስለተባለው ጥቃት ያገኘችውን መረጃ አጋርታናለች ስመኝሽ። ቆይታ ቀርበዋለች። የአሜሪካ ድምፅ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክን በትግራይ ክልል ውስጥ ስለደረሰው ጥቃት ያነጋገረቻት ዘጋቢያችን ኬት ፓውን ዳውሰን በትግራይ ክልል ጦርነቱ መቀጠሉንና የአየር ጥቃቶችን መድረሳቸውን ጠቅሳ ስለ ሁኔታው ጠይቃታለች። ኬዘር ከአዲግራት ባገኘችው መረጃ መሰረት ከተማዋን በቀናት ልዩነት ውስጥ የተለያዩ አካላት እንደተቆጣጠሯት ገልጻ፣ በቦታው የተካሄደ ከፍተኛ ጦርነት ባይኖርም ብጥብጥ እንደነበር፣ በሌሎች ከተሞች ደግሞ የአየር ድብደባ መፈጸሙንና መንገዶች ተዘግተው እንደነበር ገልጻለች። ስ ለአመታት ኢትዮጵያን ያስተዳድር የነበረውና አሁን ሽምቅ ተዋጊ የሆነው ህወሀት በኢትዮጵያ ወታደሮች እንዲወጣ ከተደረገ በኋላ በድጋሚ ወደ ከተማዋና ሌሎች በአካባቢ ወዳሉ ከተሞች መጥተው ነበር። ከዚያ የኢትዮጵያ ወታደሮች ለቀው በመሄዳቸው ከተማዋን ተቆጣጠሩ። ከዛም ምሳሳት አካባቢ የኤርትራ ወታደሮች በመምጣታቸው ህወሀት እንደገና ጥሎ ሄደ። ሆኖም እስከሚታወቀው ድረስ ግን በከተማዋ የተካሄደ ጦርነት አልነበረም። በትግራይ የሚካሄደውን ጦርነት አስመልክቶ በአዲስ አበባ ያለው ስሜት ምን እንደሚመስል ለቀረበላት ጥያቄ ሄዘር ስትመልስ አብዛኛው ሰው ሁኔታው በጣም የተጋነነ እንደሆነ እና ዓለም አቀፍ ሚዲያው አጋኖ እንደሚያወራው እንዳልሆነ እንደሚያምን ትገልጻለች። ኢትዮጵያን ለአስርት ዓመታት ያስተዳድሩት የነበሩት ሰዎችና መንግስቱ ጨቋኞችና አንዳንዴም ጠበኛ ነበሩ። የተለያየ አመለካከት ያላቸውን ሰዎች፣ ፖለቲከኞችን፣ የመብት አቀንቃኞችን እና ጋዜጠኞችን በማሰር ይታወቃሉ። በዚያው መንግስት ጉዳት የደረሰባቸው ብዙ ሰዎች ስላሉ ሕወሓትን የአሮጌው መንግስት ተቀጥያ አድርገው ነው የሚያዩት። እንደ ወንጀል የሚያዩት እነሱ ከኢትዮጵያ ሰራዊት ጋር መዋጋታቸውን ነው እንጂ ህዝቡ እየደረሰበት ያለውን ስቃይ አይደለም የህዝቡ ስቃይ ወንጀል ከሆነም ተጠያቂው ህወሀት ነው እንጂ የኢትዮጵያ መንግስት አይደለም። በመዲናዋ ያለው የአብዛኛው ሰው አመለካከት። ይሄ ነው ሄዘር። አያይዛ በትግራይ ክልል ያለው ጦርነት አዲስና በሂደት ላይ ያለ በመሆኑ አብዛኛው ዘገባ እዛ ላይ ቢያተኩርም በተለያዩ ከተሞች ውስጥም ግጭቶች መኖራቸውን ጠቅሳ በከተማ የሚኖረው ሰው የትግራይን ግጭት እንደ አንዱ እንጂ በተለያዩ ሚዲያዎች እንደሚዘገበው የሰብአዊ ቀውስ አድርጎ እንደማያየውም ትገልጻለች። በሀገሪቱ የተካሄደውን ምርጫ አስመልክቶም በሰጠችው ምላሽ የምርጫ ውጤት ሙሉ ለሙሉ ተጠናቆ በሁለት ሳምንት ጊዜ ውስጥ ይፋ እንደሚደረግ ገልጻለች። ያነጋገረቻቸውን የፖለቲካ ተንታኝ ጠቅሳም ምርጫ ያልተደረገባቸው ቦታዎች ቢኖሩም በአጠቃላይ የምርጫው ውጤት ላይ ትልቅ ለውጥ የሚያመጡ ባለመሆናቸው በውጤቱ መሰረት አብላጫ ድምጽ የሚያገኘው ፓርቲ መንግሥት መመስረት የሚያስችል ድምጽ ይኖረዋል ብላለች። በሄዘር መርዶክ ከአዲስ አበባ ለቀረበው ትንታኔ ስመኝሽ የቆየ ዋሽንግተን ዲሲ።